ሳይንስና ቴክኖሎጂ። መስከረም በጠባ የመጀመሪያው ቅዳሜ ነበር ወደዚህ ዓለም ብቅ ያለው። ሳይንቲስት ብቻም አልነበር፣ ሀገር አሳሽ ተመራማሪና ገድለኛም ጭምር እንጂ። ጀርመናዊው የተፈጥሮ ሳይንስ ጠቢብ አሌክሳንደር ፎን ሁምቦልት የተፈጥሮ አሳሹ ሳይንቲስት እነሆ ቅዳሜ መስከረም 3 ቀን 2019 ዓ ም ከተወለደ 250ኛ ዓመቱ ይታሰባል። በተለይ በደቡባዊ የአሜሪካ ሀገራት ይህ ጀርመናዊ ሳይንቲስት ስሙ ዛሬም ድረስ በስፋት ይወሳል። በስሙ ተራራዎች በርካታ ከተሞች፣ እንስሳትና እጽዋት ተሰይመውለታል። በስሙ አሌክሳንደር ፎን ሁምቦልት የምርምር ተቋምም ተመስ ተሰርቶለታል ሌላው ቅርቱ ጨረቃ ላይ የሚገኝ አንድ ስፍራ የዚሁ ጠቢብ ስያሜን ይዞ የሁምቦልት ቀለበት ካቴና ሁምቦልት ተብሎ ተሰይሟል። ዝክራ አሌክሳንደር ሁምቦልት የዛሬው የሳይንስና ኅብረተሰብ ቅኝታችን ማጠንጠኛ ነው። አብራችሁን ቆዩም አሌክሳንደር ፎን ሁምቦልት እንደ ጎርጎሪዮስ አቆጣጠር መስከረም 3 ቀን 1769 ዓ.ም ይህችን ዓለም ሲቀላቀል በዘመኑ ፕሩሲያ በጀርመንኛው ፕሮይሰን የሚባለው ግዛት በጀርመኖች ቁጥጥር ስር ነበረች። ፕሩሲያ የተመሰረተችው ለመቶ ዓመታት በተደረጉ ጦርነቶች ድልና ሽንፈት ተፈራርቆባት ነው። በወቅቱ 132 ሺህ ነዋሪዎችን ይዛ ቤርሊን የፕሩሲያ መዲና ሆና አገልግላለች። ታዲያ ከነዋሪዎቿ ሩብ ያህል የሚጠጋው ወታደር ቤት የገባ ነበርም። በዚያው ዘመን የብሪታንያዋ መዲና ለንደን 750 ሺህ ነዋሪዎቿን አቅፋ የተንደላቀቀ ኑሮ የሚገፉ ማህበረሰቦችን ስታስተናግድ፣ በርሊን የወታደር ቀጣና ነበረች ማለት ይቻላል። ወዲህ ከባህር ማዶ ደግሞ ኢትዮጵያ የያኔዋ አቢሲኒያ ዘመነ መሳፍንት የሚንደረደርበት ጊዜ ነበር። የአሌክሳንደር ሁምቦልት አባት በጦሩ ውስጥ ረዳት አዛዥ እስከ መሆን ደርሰው ከኦስትሪያ ጋር ለሰባት ዓመታት በዘለቀው ጦርነት ተፋልሟል። ከዚያ በኋላ በቤተ መንግሥት የአልጋ ወራሹ ሊጋባ ሆነው አገልግሏል። አሌክሳንደር ጆርጅ ሁምቦልት ሹመቱን ካገኙ ከሁለት ዓመት በኋላ በ46 ዓመታቸው እንደ ጎርጎሪዮስ አቆጣጠር በ1766 ዓ ም ፈት የነበረችውን የ25 ዓመቷ ማሪ ኤልዛቤት ኮሎምቦን አገቡ። አዲስ ቤተሰሪዎቹ መጀመሪያ ታላቅየው ቪልሄልምን በሁለተኛ ዓመቱ ደግሞ ታናሽየው አሌክሳንደር ሁምቦልትን ወለዱ። አሌክሳንደርና ወንድሙ ቪልሄልም ሁምቦልት የመንግስት ትምህርት ቤት ፈጽሞ ረግጠው አያውቁም። ይልቁንስ አባታቸው እንደሞቱ የ11ና የ9 ዓመት ወንድማማቾቹን በሞግዚትነት በተረከቡት ጎትሎብ ዮሃን ክርስቲያን ኩንስት ስር ትምህርታቸውን ለ10 ዓመታት በሚገባ ተከታትለው በርካታ ነገሮችን መቅሰም ችሏል። ያኔ ቤርሊን አንዳችም መካናም አምሮ ስላልነበራት አሌክሳንደር ሁምቦልት ከቤርሊን አቅራቢያ ፍራንክፉርት አንደር ኦዶር ላይ ወደሚገኘው ዩኒቨርሲቲ ተልኮ ለስድስት ወራት ትምህርቱን ተከታትሏል። ከዚያም ሌላ የግል መምህር ተቀጥሮለት ለአንድ ዓመት ያህል የዩኒቨርሲቲ ትምህርቱን ከቤት ሆኖ ተከታትሏል። በዚያ አንድ ዓመት ጊዜ ውስጥም ፊዚክስ፣ ሂሳብ፣ የግሪክ ቋንቋ፣ ስዕልና ስነ እጽዋትን ማጥናት ችሏል። ወደ ሳይንሱ ዓለም ገና በለጋ ዕድሜው የተሳበው አሌክሳንደር ሁምቦልት አንድን ነገር ሲያጥና ከብዙ አቅጣጫዎች መቃኘት መቻሉ ይወደስለታል። ኮሎምቢያዊው ስነ ሕይወት ተመራማሪና የተፈጥሮ ጥበቃ አራማጁ ፈርናንዶ ትሩኪዮ የዘመናችን ተመራማሪዎች እንደ አሌክሳንደር ፎን ሁምቦልት ሁለገብ ከመሆን በአንዲት ነገር ላይ ማተኮራቸው ያደረገው የከነከናቸው ይመስላል። በዚህ ዘመን ሁለገብ የተፈጥሮ አጥኞችን አጥተናል። ልክ እንደ ሁምቦልት ሁሉ እያንዳንዱን ነገር ከተለያየ የምርምር መስክ አንጻር መተንተን የሚችሉ ሰዎችን አጥተናል። ሁምቦልት የከርሰ ምድር ተመራማሪ ነበር። ዕጽዋትንም በጥልቀት አጥንቷል። ርዕደ መሬት ላይም ተመራምሯል። እኛ ግን አሁን አንድ ነገር ላይ እጅግ የሚያተኩር ሳይንስ ነው የምንከተለው። በአንድ ሞለኪውል፣ በአንድ አይነት ዝርያ ላይ ነው የምናተኩረው። ሁምቦልት የነበረው አይነት ሁሉን አቀፍ ምርምር ጠፍቶብናል። አሌክሳንደር ፎን ሁምቦልት የሳይንሳዊ ምርምር ጽሁፉን በመጽሐፍ ያሳተመው ገና የ21 ዓመት ወጣት ሳለ እንደ ጎርጎሪዮስ አቆጣጠር በ1790 ዓ ም ነበር የመጀመሪያ መጽሐፉም በራይን ዙሪያ ስላጠናው ጥቁር ድንጋይ የሚያትት በ126 ገጾች የተዋቀረ ጥናታዊ ጽሁፍ ነው። አሌክሳንደር በህይወት ዘመኑ የዩኒቨርሲቲ ትምህርቱን አጠናቆ አያውቅም። ሆኖም ግን የሰላ አእምሮ፣ ነገሮችን በተለያዩ መንገዶች ለመተንተን የማይተኛ ነበር። ሃምቡርግ ከተማ ውስጥ በሚገኝ የምጣኔ ሀብት ከፍተኛ ተቋም ገብቶ አፍታም ሳይቆይ ወደ ዛክሰን ግዛት አቀና። እዚያም ፍራይቡርግ ከተማ ውስጥ በማዕድን ቁፋሮና ጥናት ዝነኛ በነበረው አካዳሚ ውስጥ ገብቶ ለአንድ ዓመት የሚሰጠውን ትምህርት በስምንት ወራት አጠናቆ ወጣ። ወዲያውም በፕሩሲያ የማዕድን ተቆጣጣሪነት ስር ተቀጠረ። በዘመኑ የወርቅ የብር የብረት እንዲሁም የጨውና ሰልፈር ማዕድናት ለፕሩሲያ ግዛት ከፍተኛ የገቢ ምንጮች ነበሩ። ስለነዚያ ማዕድናት ምርምር እያደረገ የማዕድን ቁፋሮ ትምህርት ቤት በማቋቋም የመማሪያ መጽሐፍም አሳትሟል። በድንገት ኅዳር 18 ቀን 1796 ዓ ም የአሌክሳንደር ሁምቦልት እናት ከዚህ ዓለም ተለዩ። አሌክሳንደር ሁምቦልት ታላቅ ወንድሙ ቪልሄልም ሁምቦልት እንዲሁም በእናታቸው በኩል ሌላኛው ወንድማቸው ሃይንሪሽ ፍሬድሪሽ ሉድቪክ ፎን ሆልዌደ ሀብታም ሆኑ። በዓመት 400 ታለር ያገኘ የነበረው አሌክሳንደር በውርስ 90ሺ ታለር ተቆጥሮ ተሰጠውም። በተጨማሪም መሬትና ህንፃም ደረሰውም። ሥራውን ርግፍ አድርጎ በሚቀጥሉት ሁለት ዓመታት ከመንፈቅም በነፃነት አውሮፓን አሰሰም። ፈረንሳይ መዲና ፓሪስ ውስጥም አንድ ሳይንሳዊ ተቋም ገዛ። እዚያም ወደፊት በተለያዩ የዓለም ክፍሎች አሰሳ ባደረገበት ወቅት አብሮት የተጓዘው ፈረንሳዊው ቀዶ ጥገና ሐኪምና አትክልት አፍቃሪው አይሜ ቦምፕላን ተዋወቀም። በወራ ሚያዚያ 1799 ዓ ም አሌክሳንደር ሁምቦልት በዛክሰን ዲፕሎማት በኩል የስፔን ንጉሥ ዘንድ መቅረብ ቻለ። ወዲያውም እሱና ጓደኛው አይሜ ቦምፕላ ደቡብ አሜሪካ ወደሚገኙ መላ የስፔን ቅኝ ግዛቶች መዘዋወር የሚያስችላቸውን የጉዞ ሰነድ ማግኘት ቻሉም። ቤርሊን የሚገኘው ሜንዴልሶን የተሰኘው ባንክ አሌክሳንደር ሁምቦልት የሚያስፈልገውን ብድር ለመስጠት አላቅማማም። እንዲህ ያለ አጋጣሚ በሕይወት አንድ የሚገኝ ነውና። አሌክሳንደር ዕድሉን ለመጠቀም አንዳችም አላመነታም። በዘመኑ የነበሩ አብዛኛዎቹ ሰዎች ከመኖሪያ ቀያቸውን ብዛም መራቅ በማይሹበት ጊዜ አሌክሳንደር ፎን ሁምቦልት በርካታ ሀገራት ተዟዙሮ ዛሬም ድረስ ጠቃሚ የሆኑ ምርምሮችን አከናውኗል። የእሳተ ገሞራ ተመራማሪው ፓትሪኮ ራሞን ለዚያ የዘመኑ ምስክር ናቸው። በዚያ ዘመን የነበሩ ሰዎች እሳተ ገሞራ እጅግ ይፈሩ ነበር እናም ወደ ተራራው ጫፍ መውጣት ያሰጋቸው ስለነበር ወደ እሳተ ገሞራው ለመቅረብ ሙከራ የሚያደርግ ሰው መመልከት የምር ነበር የሚያስደንቃቸው። ሁምቦልት ግን ቀድሞም እሳተ ገሞራ ያስደምመው ስለነበር ወደ ተራራው ጫፍ ለመቅረብ አላመነታም። በእርግጥ ያለ ማድረግ መወሰኑ ለዚህች አገር እጅግ ጠቃሚ ሆኗል። ምክንያቱም ስለ እሳተ ገሞራዎቻችን በዝርዝር ያሰፈራቸው ማብራሪያዎች አሁን አሉ። የእሱ ልምድ ለእኛ ጠቅሞናል። ጀርመናዊው ተመራማሪ ከጀርመን ተነስቶ በርካታ የአውሮጳ ሀገራትን ማሰስ ችሎ ነበር። አምስት መጽሐፍትንም ለትመት አብቅቷል። አንዱን የጻፈው በላቲን ቋንቋ ነው። በ29 ዓመቱ ብዙ የማወቅ ጉጉቱን ለመተግበር ብርቱ ጽናትና ኃይልም ነበረው። በስፔን የደቡብ አሜሪካ ቅኝ ግዛቶች በመዘዋወር በርካታ ተራሮችን፣ እሳተ ገሞራዎችን፣ እጽዋትንና እንስሳትን ብሎም በአማዞን ጥቅጥቅ ደን ነዋሪ የሆኑ አናሳ ማህበረሰብ ነዋሪዎችን በጥልቀት አጥንቷል። አሌክሳንደር ፎን ሁምቦልት በዘመኑ ካሜራ ወይም መቅረጸ ድምፅ ባይኖርም የሚያያቸውን ነገሮች በመላ በዕለታዊ ክስተቶች ማስታወሻው ስብስብ መጽሐፉ በሚገባ ሰንዶ ለዘመናችን አሻግሯል። በርሊን የሚገኘው ግዙፉ ቤተ መጽሐፍት የእጅ ጽሑፍ ክፍል ባልደረባ ዩታ ቬበር ሁምቦልት በእጅ ጽሑፉ ያስቀረውን ጥራዝ እያገላበጡ ምን ያህል እያንዳንዱ ነገር በዝርዝር እንደሰፈረ ያብራራሉ። ዲ በሽራይቡንግ ደር ፋርት አውፍ ደም ኦሪኖኮ እዚህ ገጽ ላይ የሚጀምረው ወደ ኦሬኔኮ ያደረገው ጉዞ ዘገባ ነው። ኦሬኔኮ ምን እንደሚመስል በስዕላዊ ገለጣ አስፍሯል። እዚህ ጋ መመልከት እንደሚቻለው ሁምቦልት በጉዞው እጅግ ተመስጦ እንደነበር፣ እያንዳንዱን ነገርም እየመተረ ይልካ እንደነበር ነው እናም እየመተረ በመለካት ህይወት እንዴት ነው የሚጀምረው የሚለውን ለመረዳት ሙከራ አድርጓል። እዚህ ጋር መዘንጋት የሌለብን ይሄ ሙከራ የተደረገው ከዳርዊን በፊት ነው። ሁምቦልት በዚያን ጊዜ ካሜራ ኖሮት ቢሆን ኖሮ ምን አይነት ነገር ይሰራ ነበር የሚለውን ማሰብ ደስ ይለኛል። በእርግጥም አሌክሳንደር ፎን ሁምቦልት በዘመኑ ካሜራ ተፈልስሞ ቢሆን ኖሮ ደቡብ አሜሪካ ውስጥ የኦሪኖኮ ወንዝን ተከትሎ ግራና ቀኝ ጥቅጥቅ ብሎ ደበቅለው ደን ይዞት በተጓዘ ነበር። ይሁንና ዘርፈ ብዙ ተመራማሪ በዘመኑ ካሜራ ባይኖርም እይታዎቹን በሙሉ ግን ከላባ በተሰራ ብዕሩ ቀለም እየነከረ በዝርዝር አስፍሮልናል። አሌክሳንደር ሁምቦልት ሰዎችን በመርዳትም ይታወቃል። ለ2800 የተለያዩ ሰዎች 30000 ግድም ደብዳቤዎችን መጻፉ ይነገርለታል። እንዲያም ሆኖ ገና ብዙ ቀረኝ ይል ነበር። በ75 ዓመት የልደት ቀኑ ያሰፈረው ጽሑፉም በርካታ ነገሮችን ተመልክቻለሁ፣ ግን ከምፈልገው በጣም ያነሰ ነው ሲል ይነበባል። አሌክሳንደር ምንም እንኳን ዝናው ባለም እየናኘ ቢመጣም የዕድሜ ማምሻው ሲቃረብ ግን ብቸኝነት መርጧል። ሕይወቱ ሊያልፋ አቅራቢያም አብዛኛው ንብረቱን በሽምግልና ጊዜው ለተንከባከቡት ቤተሰቦች አስረክቧል። ለምርምር ለአይታችው ወጥቶ በመኳተን የጻፋቸው የመጽሐፍ ድጓዎቹን ግን ለወንድሙ ቤተሰቦች በማስረከብ እንደ ጎርጎሮስ አቆጣጠር በግንቦት 6 ቀን 1859 ዓመተ ምህረት ከዚህ ዓለም በሞት ተለይቷል። ከቬኔዙዌላ፣ ኩባ፣ ከኤኳዶር፣ ፔሩ፣ ከሜክሲኮ አማዞን እየተመላለሰ በማጥናት ያሰፈረው ጥናታዊ ስራዎቹ ዛሬ ከ250 ዓመታት በኋላም በታላቅ ተመራማሪነቱ እንዲዘከር አስችሎታል። አሌክሳንደር ፎኑምቦልድ አድማጮች፣ ዝክራ አሌክሳንደር ሁምቦልት 250ኛ ዓመት በሚል ርዕስ የዛሬውን የሳይንስና ሕብረተሰብ መሰናዱ ያዘጋጀውላችሁ ማንተጋፍቶት ስለሺነኝ። መልካም ጊዜ። ጤና ይስጥልኝ።